እንደምና ምሽታችኋል የውድ ምሽት ሚያዝያ ሁለት ሁለት ሺ አስራ አራት ዓመተ ምህረት የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ ለዛሬው በሳምንት ውስጥ ከተደመጡት ጥንቅሮቻችን መካከል ተደግመው ቢሰሙ ያነቃቃሉ፣ ያበረታታሉ ያልናቸውን መራርጠን ይዘንላቸዋል። የእሁድ ምሽት መሰናዶን እየመራው የደንገረመው ከአቀናባሪያችን ብርሃን ኃይሉ ጋር አብሬያችሁ ቆያለሁ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ተደግመው ቢሰሙ መልካም ናቸው ይበጃሉ፣ ካልናቸው ውስጥ ቀዳሚ ያደረግ ነው በኢትዮጵያውያን ወጣት የቴክኖሎጂ ባለሙያዎች የተቋቋመው አሚሽቹ ጆ ድርጅት ያቀረበው የፈጠራ ውጤት በዓለም ባንክ መርሃ ግብር በተደገፈው አህጉራዊ ውድድር ላይ አሸናፊ መሆኑን ነው። የአፍሪካ የግብርና ቴክኖሎጂና አካታት ዋስትና ውድድርን ያሸነፈው የኢትዮጵያውያን ወጣቶች ፈጠራ ገበሬዎች የአፈርን ይዘት በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። እስካሁን ድረስም አምስት ሺ ያህል ገበሬ ተወዳዳሪዎች ተጠቅመውበታል። ኬንያ ናይሮቢ ላይ በተካሄደው የሳንካልፕ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንድ የሆነው ቦኤዝ ብርሃኑ ከሀብታሙ ስዩም ጋር በዚህ ሳምንት ማገባደጃ ላይ በስልክ ተገናኝተው ነበር። ስለ ውድድሩ ይዘትና ተያያዥ ጉዳዮች ላይ በነበራቸው ውይይት ላይም ቦኤዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከሚያብራራበት ቆይታቸው ይጀምራል። ድርጅታችን ስም ኦምሽቱ ጆይ አግሪቴክ ይባላል። ትርጉሙም ኦምሽቱ ማለት ስለአፋን ኦሮሞ አምራች እንደማለት ነው። ስለዚህ የአምራች ደስታ እንደማለት ነው። የአምራች ደስታ እንደመፍጠር የሚሰራ ድርጅት ስለሆነ በዚህ ስም ሰይመነዋል። ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋርህ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማት የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ። መጀመሪያ ውስጥ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው፣ እኔን ጨምሮ አምና የተመረቁ ልጆችም አሉ ውስጡ። የሰራነው ስራ አፈርን መርምሮ ለገበሬዎች ምን መትከል እንዳለባቸው መናገር የምትችል ዲቫይስ ነው፣ የሰራ እቃ ናት እና በየቦታው ትንቀሳቀሳለች። ውስጥ ዋሳ ያስገባሉ። ከዛ ዳታ ሴንሳር ጋር ስ ናይትሮጅን፣ ፎስፈረስ፣ ፖታሽን ፔቹን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይሄን ትከል ብሎ ይናገራል ማለት ነው። ማለት በዚህ ስራ ነው የተወዳደር ነው። የሄድንበት ቦታ ደግሞ ታንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ፣ ኢትዮጵያ፣ ኒጀሪያ ኡጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ከአምስቱ የአፍሪካ ሀገራት የኛ ኢትዮጵያ አንደኛ ወጣ። ያሸንፈናል ማለት። ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው? የተሸለምነው አንደኛ ለወጣ ነው። ለእኛ ሀያ አምስት ሺህ የአሜሪካ ዶላር ነው ሽልማቱ ሰጠን፣ እስካሁን እየጠበቅን ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አንብተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ዳኞች በኢኖቬሽኑ በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው። ኬንያ በነበረን ቆይታ እና በጣም የሚረዳ ናት። ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት? በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው፣ ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አለ፣ ፋይናንሻል ቴክኖሎጂ መናት ገቡ ና ግን በጣም መጀመሪያም ስንመሳያየ ነው ብዙ ሰው ላይፍ ኢትዮጵያ ውስጥ በአፍሪካ ውስጥ የብዙ ሰው ሕይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ ነው እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ ሀገር ውስጥ እናገኘቸዋል። ኮሜርስ ኛገርም ይኖራል፣ ፋይንቴክ ላይም ውጭ ያሉ ነገሮች እኛገር ይኖራል። ግብርና ላይ ግን በጣም ነው ወደኋላ አይቀርም። ስለዚህ ይሄ ወጣቱ ስፔሻ አዲስ ተመርቆ የሚወጣው ወጣት ስራ ድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደርገው ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገን ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምሽትጆ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርን። ማነው ከእነሱ ጋር እነሱም እራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ፣ ግዙ ፕሮግራም አደንት ሳናደርግ ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር ሳ መቀየር ያስፈልጋል። እና ያንን ለማድረግ ይቀላል፣ ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ወር ፋይንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች ዙሪያችን ያሉት ማሳቸውን በዙሪያችን ነው። ዲቫይሳችን ወስደን ቴስት እናደርጋለን፣ ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን፣ ዲቫይሱን እና የደቨሎፕመንት ፕሮሰሱም ይቀላልም ኤንጆይ እያደረገ ነው የምንሰራው ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግበሪያ ሰርታችኋል ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊው ናችኋል የመጪ ዘመን እቅዳችሁ ውስጥ ምንድን ነው ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት ጥሩ ጥያቄ ነው የጠዋት ያው የሰራ ነው በእርግጥ አሁን እዛ ሰተን አላቁም ነው አሁን በቅርቡ ከጃይዝ ድጋ ኮላብሬት አድርገን እስከ ሀምሳ ሺህ ቢሮ ፈንዳርገውልን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደፖስፐት ነው፣ እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድን ነው የምንሰራውን የአርቲፊሻል ኢንተሊጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ በአፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው በእጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበዎች እንዲጠቀሙት ይደረጋል ማለት ነው አሁን ይሄንኛውም አፈር ላይም የያዝነው ታርጌት ምንድን ነው ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ይዘን ቁጭ ማለት ሳይሆን እጽዋት በሽታ ላይ እንዳደረግነው ነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ዲቫይስ መስጠት የሚችል ከዛ በኋላ ዞን ውስጥ ያሉ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን ከ እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው ሰው ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው። ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሁነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉት እመክራላችሁ? ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑን ስላመንበት ከጅማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክኖፈበር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን ለወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እናገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላልፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርሟል። እንዴት ይህ አይዲያ ይበጣላቸዋል ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ ምናምን የሆነ አይዲያ ሀሳብ ይመጣል እና ይህ ሀሳብማ የሆነ ሀገር ተሰርቷል ወይም እንትወዋል ወደ ላይ። ስለዚህ ያንን ማድረግ የለባቸው መስራት አለባቸው። ስለዚህ ለዛ ላሰቡት ነገር ያምንበት ነገር በትክክል ጊዜ መድበው ዲቦትድ ሆነው እንዲሰሩ፣ በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ር አንድ ከተማ ውስጥ የሚኖር በቀላሉ ሊፈታው የሚችል ችግር አግኝቶ ነው የሚመለሰው። ሁሌ ወደ ገበሬዎች ሚሄድን ቁጥርኛ ይሄን እኮ ችግር አለ፣ ይሄን እኮ በዚህ መፍታት እንችላለን እያሉ ነው ምንለ ስለዚህ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያን ለለየት ችግር ደግሞ ዲቮት ሆነው የራሳቸውን ካፓን ፈጥረው ሶሉሽን ደብሎፕ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ጎዳቶች ደብሎፕ አርገን ያውም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከንትሪ ከካፒታል ሲቲ ውጭ ቢሆኑ መስራት ለሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሊሆኑ የሚያቋስን ቴክኖሎጂ ወደ ተግባር በመቀየር የዘበሬዎችን ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪ እና የመጨረሻ ደግሞ ግብርን የዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የዘበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግድ ጥሎ መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክ እኛ እንዳደረግ ነው ቢቀጥሉበት፣ ብዬ ማስተላለፍ እፈልጋለሁ። በጣም እናመሰግናለን። ይሄ ኮንታክት በጣም አመሰግናለሁ። በድጋሚ ቦኤዝ፣ መልካም ምሽት ይሁንልህ። አድማጮቻችን በመከታተል ላይ የምትገኙት የእሁድ ምሽት ሚያዚያ 2 2014 ዓ ም የጋቢና ቪኤ መሰናዶን ነው። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮች መካከል ያነቃቃሉ ያልናቸውን መራርጠን ይዘናል። ተከታዩ ዘገባ ደግሞ ከ2800 በላይ ለሆኑ አቅመ ደካሞች በቋሚነት የምገባ አገልግሎት የሚሰጠውን ባቡር ሀይር በመባል የሚታወቀውን ድርጅት ይመለከታል። ይሄ ድርጅት በጥቂት ሴት በጎ ፈቃደኞች ተመስርቶ ዛሬ በሺዎች ለሚቆጠሩ አቅመ ደካሞች አገልግሎት የሚሰጥ በጎ አድራጎት ድርጅት ነው። ኬኔዲያ አባተ ከድርጅቱ መስራች እንዲሁም ደግሞ ከተገልጋዮች ጋር በሳምንቱ አጋማሽ ላይ ቆይታ አድርጎ ነበር። በበርካታ ማህበራዊ ቀውሶች በመፈተን ላይ በምትገኘው ኢትዮጵያ የአቅማቸውን ለማበርከት ከሚታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡልካይር ከሁለት አመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡልካይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን ማህሙድ ለሀሳቡ መነሻ የሆናትን አጋጣሚ እንዲህ ታስታውሳለች። ባቡር ኬር የተመሰረተው በሁለት ልጆች ምክንያት ነው። የሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው ምናልባት የ12ና የ13 ዓመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያየኋቸው። በትምህርት ሰዓት ነው። እኔ በምግብ እጥረት ነው ብዬ አላሰብኩም። ሲወጡ ጠብቂ ያናገርኳቸው። እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታደረጉ መጣችሁ? ስላቸው እኛ ኮ ጠዋት ውሃ ጠጥተን ብቻ ነው የወጣ ነው፣ እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ ጠብቃችኋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ እከፍታለሁኝ አልኩ። ያው እንግዲህ ባቡ ካሄድ ተጀመረ በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ካይር ዛሬ የብዙ ምስኪኖች መጠጊያና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደየእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትን ያከናውናል። በዋነኝነት ምንሰራው ምገባ ነው። ሌላው ደግሞ የንጽህና መጠበቂያ እንሰጣለን። ልብስ እንዳየኸው፣ የልብስ ስፌት እናሰለጠናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጠናለን። በልብስ ስፌት የመጀመሪያ ዞር ተመርቀዋል። ስራ ሁሉም ስራ ገብተዋል። ኢብን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የሕክምና ወጪኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንለግሳለን። ሄደን ደሴ፣ አፋር፣ አማራ ክልል የተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም። እውነት ምንሰራው ይህም ባልና ሚስት እናስታርቃለን። አሁን አርብ አርብ ቀን የባለ ጉዳይ ቀን ብለናል ነው። ወይዘሮ አበራሽ ያንቻው ከባቡል ካይድ ተገልጋዮች መካከል አንዷ ናቸው። ከኤች አይ ቪ ጋር አስር ዓመት ነው መድኃኒት ምጠቀሙ፣ ግን ድጋፍ አግኝቼ አላውቅም። በመድኃኒት የተቃጠልኩን ያለሁ ቀበሌም እጄ እናገራለሁ። ራብ ገደለኝ ነው። አራት ልጆች አሉኝ። የእቴ ልጅ ጋር አምስት ከእኔ ጋር ስድስት ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤቱ ሁሉ አይቀር እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስራ ተወስጄ እራብ ሳይነካኝ ወስጄ አባት እናት ያልቻለው ነው ይሄ ድርጅት የቻለኝ። ሳሙና አይቀር ቅባቱ አይቀር ምግቡ አይቀር ባዝሊኑ አይቀር ሌሎች የድርጅቱ ተገልጋዮችም አስተያየታቸውን ሰጥተውናል። ገብሮት መለሰ እባላለሁ። መጀመሪያ የነበረው በውትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በራሴ በምግብ ሆን ማራዝም አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው። ኒ ውስጥ የሚስተናግዱት የሚያስተናግዱት ኑሪ ታወል እባላለሁ። ከየሰው ቤት ክርስቲያን አለ ሙስሊም አለ። ድርቆሽ እየለመንኩ ነበር ምበለው እየራበኝ አንዳንድ ለልጆች አንድ ርቆሽ አፈርፍሬ በውሃም ሆነ በውሃና በጨው አፈርፍሬ ሰጥቼ እኔ ጾሜ አድር ነበር። የሚማሩ ልጆች ስላሉኝ አሁን አንድ ርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላበረከ ያርጋቸው። በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድ ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የስራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሀናን በየዕለቱ ከሚያጋጥመዋት ክስተቶች የታዘበችውንና ስጋቷንም አውግተናለች። ሁለት ወጣቶች በቀላሉ ምነግርህ፣ ከትላንት ወዲያ መጥተው ሀናንዬ፣ ቤት ተከራይተን ነው የምንኖረው አሉ። ሶስት ሺ ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በቃ አንቺ ጋር እንኳን እንመጣለን አላንም፣ ግን በቃ አቃተን። እሲ ዘይት እንኳን ቢያንስ ስጡ ነው ብለው ነው የጠየቁ ወጣቶች ናቸው። በጣም ያዘንኩት፣ ወዴት ነው እየሄድን ያለ ነው አሁን የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል። ግን ከዛ የበለጠ የሚያሳስበው ግን ፍርሰቱ ነው። በየቀኑ ጎዳና የሚወጣ ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል። ከምነግርህ በላይ እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምዷል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለእነሱ ነው የሚቀመጠው ግን ብቻ ከባድ ነው። ይህ ነው ብዬ መግለጽ ባልችልም ሁላችን ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያደርግ ለመንግስት ሰራተኞች ወይ ደግሞ ኢኮኖሚውን ይሄ ወደ ላይ የወጣውን ነገር ለመቀነስ መንግስት ጥረት ቢያደርግ ጥሩ ነው። ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች። እዚህ ቤት ያልመጣ ሚኒስቴር የለም። ወላ ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አበቤ፣ የመንገድ ትራንስፖርት ሚኒስቴር የፖለቲካ ፓርቲ ድርጅቶችና ብዙ ሰዎች ናቸው የሚ ግን እንዳየ ሆነ ከፎቶ ያለፈ ምንም ነገር የለም። ወላ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል ወንድምህ ተርቦ፣ ጎረቤት ተርቦ፣ አንተ ጠግበ ብታደር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ካሄድ ላይ ይምጣ አይደለም ጎረቤታቾችንን እንጠይቅ። እንደ ማክሲመ መጎብኘት የማይችል አቅም ያለው ሰው አካውንታችን አለ በአካውንታችን ሊረዳን ይችላል። እቃ ሊልክልን ይችላል። እኛውም በካይንድ ነው የምናስተባብረው። ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ቢተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ ዞሮ ዞሮ መሬቱ የመንግስትን ወደኛ የሚቀረው ነገር አይደለም። ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት፣ ለከንቲቧ ነው እኔ መልእክቴን የማስተላልፈው። በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ካይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁም ወይዘሮ ሀናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም የባቡል ከይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችን ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። መሰናዶውን እየመራው ኤደን ገረመው አብሬያችሁ እዘልቃለው ሌላውም በሳምንቱ አጋማሽ ላይ ያነጋገርናቸው ሰው ረዳት ፕሮፌሰር ፍሬው ከፍ ያለው ናቸው። ፕሎጊንግ የተሰኘ እንቅስቃሴ ጀምረዋል። ፕሎጊንግ ዱብ ዱብ እያሉ የአካል ብቃት እንቅስቃሴ እያደረጉ አካባቢን የማጽዳት እንቅስቃሴ ነው። ከልጆቻቸው ጋር ነው ረዳት ፕሮፌሰር አቶ ፍሬው ከፍ ያለው ይህንን እንቅስቃሴ የጀመሩት። ከእሳቸው ጋር ያደረግኩትን ቆይታ እንደሚከተለው ተሰሙት ዘንድ ጋብዛቸዋሉ። እንግዲህ ፕሎጊንግ ኢትዮጵያ በሚል ከሌሎች ወዳጆቻችን ጋር አሁን የጀመርነው የበጎ ፈቃደኞች እንቅስቃሴ አለ የአካል እንቅስቃሴ እያደረጉ የፕላስቲክ ቆሻሻን ማንሳት፣ እዛ ውስጥ በጎ ፈቃድ አገለግላለሁ። ከልጆች ጋር ሶስት ወንድ ልጆች ጋር በመሆን ይሄ እንቅስቃሴ ጀምረን እንግዲህ እሱ ላይ በየሳምንቱ እየተሰራ ይገኛል። ለእንጀራዬ የሚሆን ስራ አለኝ፣ መደበኛ ስራ አለኝ። አንድ መንግስታዊ ያልሆነ ዓለም አቀፍ ድርጅት ውስጥ የኢትዮጵያ ተጠሪ በመሆን አገለግላለሁ እንግዲህ ፒሎጊንግ ወይም ደግሞ የፕላስቲክ ሎጊንግ የሚባለውን ነገር አናውቀውም። እርስዎ ደግሞ ከልጆችዎት ጋር በመሆን ጀምረውት በየሳምንቱ እየተንቀሳቀሱ ነው እና ፒሎጊንግ ምንድን ነው? መጀመሪያ ሀሳቡ ራሱ ምንድን ነው? ፒሎጊንግ ዋና መሰረተ ቃሉ ፕሎጋ ከሚል ፕሎግ ሀይል ሲሆናል በስዊድን ቋንቋ ሁ እንግዲህ መነሻው እንግሊዝኛ አይደለም። እንግዲህ ፕሎጊንግ ሲሆን ነው ወደ እንግሊዝኛ የገባው እና የአካል እንቅስቃሴ እያደረጉ ስፖርት እየሰሩ ማለት ነው፣ ደግሞ እግረ መንገድን የፕላስቲክ ቆሻሻዎችን ማንሳት ነው። ይህ እንቅስቃሴ የተጀመረው ስዊድን ሀገር ነው እና ወደዚህ ወደ ኢትዮጵያ እንግዲህ ሲመጣ እኛ ስንጀምረው እንዳልኩሽ ከቤተሰቦ ከልጆች ጋር አሁንን እሑድ እሑድ ስንንቀሳቀስ ሁሌም የምናደርገው የነበረ ነገር ቢሆንም ፕሎጊንግ ብለን አልጠራ ነውም ነበረ። ስለ ፕሎጊንግም አናውቅም ነበረ። መናገር ከሆነኛ ያሁዱት የአባትና የልጅ ጊዜ ለማግኘት ከአዲስ አበባ የለት ተለት ግርግር ወተን ጦጦ ከብዙ ዓመታት ጀምሮ እንሄዳለን እና እዛ ሄደን ያ በጣም የሚያምር አካባቢ ተፈጥሮ በጣም ውብ የሆነ አካባቢ፣ አልፎ አልፎ የፕላስቲክ ቆሻሻ ለምሳሌ የውሃ ላስቲኮች፣ የለስላሳ ላስቲኮች ወይም የብስኩት መሸፈኛ ፕላስቲኮች ወድቀው ስናገኝ እሱን እያነሳን ያው እሑድ እሑድ ነው እንግዲህ እንሰራ ነበር እና የእንጦጦ ፓርክ ከተመረቀ በኋላ ተሰርቶ ከተመረቀ በኋላ ለእኛ የእሑድ እሑድ የተለመደ መዝናናት ያመቸው ነው። መገኘቱ ዛሬ ነው የተነበረው እሑድ እሑድ ና እጅግ አንባል ደስ ይላል። ለእግር መንገድ በጣም የተመቸ ነው እና ነገር ግን አሁንም የፈራነው የጠላነው ነው ፕላስቲክ፣ እንጦጦ ፓርክ ቆሻሻ በጣም እያለ ዝም ብሎ እንዲሁ በተፈቀደ ተጥሎ ስናገኝ እሱን ማንሳት ጀመር ና ይሰማን ያስከፋን ጀመረ ና ምን ብናደርግ ይሻላል? ማንሳት አንድ ነገር ነው፣ እሱን እናደርጋለን። እኛም ደግሞ እንደዛ አለማድረግ ሌላ እርምጃ ነው፣ እሱንም ማድረግ እንችላለን፣ ችግር የለብንም። ነገር ግን ደግሞ የሚጥሉ ሰዎች እንዲያውቁ ምን ብናደርግ ይሻላል? ስለ እሱ ለምን አንጽፍል ነው ከልጆች ጋር ስራ ተመዳድበን የሚጣለውን ቆሻሻ አይነቱን የተጣለበትን እንግዲህ አካባቢው ያሁን ቶቶ ፓርክ ነው የሚሆነው ቆሻሻ መጣ አጠቃቀም ኦቶተረፍ የመሳሰለውን ነገር በእኔ ፌስቡክ ገጽ ላይ እነሱ ፌስቡክ ገጽ ላይ የላቸው የጻፈ ማጋራት ስንጀምር ሌሎች በጎ ፈቃደኞች ወዳጆቻችን የሚጠላቀሉን ጀመረ ከዛ በመሀሉ ስለ ፕሎጊንግ አነበርኩኝ ሳ በእኛ የምንሰራው ስራ ነው ኛ እየተንቀሳቀስ የእግር ጉዞ እያደረግን ፕላስቲክ ቆሻሻ እናነሳለን እንደውም እኛም ሶስተኛ እንትንም ጨምረንለታል ጠርዝ ነገር እና መወያየት አለ ጨዋታ አለ ስለዚህ ይህን ቃል ብንጠቀምበት እኛም የአለም አቀፉ ማህበረሰብ አካል እንቅስቃሴ አካል መሆን እንችላለን በሚል ነው እንግዲህ ፕሎጊንግ ኢትዮጵያ ቀስ ብሎ የተወለደው ልጆች እድሜያቸው ስንት ነው ወጣት ናቸው ልጆች ናቸው ብዬ በማሰብ ብዙ ጊዜ ቆሻሻ ማንሳትን እንደ መዝናኛ የቆጥሩትም ሰዎች ና እንዴት ሊቀበሉት ቻሉ? እሺ፣ ሶስት ልጆች አሉኝ ወንዶች ልጆች ናቸው። የአብ አስራ ስድስት አመቱ የሞረዋል። ከጥቂት ቀናት በኋላ ሁለተኛው ልሂቅ አስራ አራት አመቱ ነው። አምነን የሁሉም ታናሽ ዘጠኝ አመቱ ነው እና እንዳልሽው ለወጣቶች ወደ አፍላጎምስና የገሰገሱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚስብ ነገር ሊሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። መሰረቱ ቆሻሻ ማንሳት ደግሞ ችግር የለውም። አንደኛ እንደ አባት ድግግን በመልካም ባህሪ የመቅረጽ ኃላፊነት እንዳለበት አባት ስርቼ ማሳየት ስላለብኝ፣ አጎንብሼ አፈር መሬት ነክቼ ማሳየት ስላለብኝ፣ እንዲሁም ይህን አድርጎ ይህን አታድርጎ ከማለት በዘለ ነው አደርገዋለው። ስለዚህ ያንን ያው በጨዋታም በጣም ደስ የሚያሰኝ የተለያዩ እግር ጉዞ በታጀበ ስለሆነ እና ምክንያቱንም እያብራራው ምክንያቱንም እያብራራው ኃላፊነት መወጣት ሆነ ምድር እንግዶችንን መተን የምናርፍባት በሌሎች ደግሞ እኛውን ከተኝናት በተሻለ ሁኔታ መቆየት የሚገባት መሆኑን ለማቆሸሽ በተለይ ደግሞ ተሰጥሶ የማይችል ተመልሶ ወደ ማህጸባ በማይገባ ቆሻሻ መበከል አግባብ እንዳልሆነ አላዋቂነት እንደሆነ እና ይህንን በማንሳታችን ከምድር ገጽ ላይ በመሰብሰባችን በጣም ትልቅ የሆነውን ኃላፊነት እየተወጣን እንደሆነ ስለማስረዳቸው እና ያንን ምንም ስለማደርገው እንዳልሽ ይሄ ምናልባት ወጣቱ ላይ ሊታይ የሚችለው ቆሻሻ እንዴት አነሳለሁ ምስልና የሚለው ነገር አይታይም። ጥናቱን ለመናገር ሆነ እንደውም እሁድ እሁድን በጉጉት የምንጠብቀው ገና ከቅዳሜ ማታ ጀምሮ የምንዘጋጅበት ፕሮግራማችን ነው። እንግዲህ አሁን እናንተ ብቻ አይደላችሁም እየተሳተፋችሁ ያላችሁት፣ ሌሎች ሰዎችም ብዙ ሰዎችም እያገዟችሁ፣ አባላትም እያሰፋችሁ ነው። ከጀመራችሁ ምን ያህል ጊዜ ሆነው? ምን ያህል አባላቶች አሏችሁ አብረዋችሁ የሚሳተፉ? ከጀመርን እንግዲህ ወደ አንድ አመት ሊጠጋ ነው። ቅድም እንዳልኩሽ እንደ ቤተሰብ ይህን እንቅስቃሴ ከአመታት ሰባት ስምንት አመት በፊት ጀምሮ ስናደርገው ነበረ። ምን ያህል አባላት አፈራን? አሁን እንግዲህ ከሁለት መቶ የዘለሉ በጎ ፈቃድ እነዚህ ግን እንተወጥቶ እንዲመጡትን ነው አገልግሎት ወጣቶችን ማንቀሳቀስ ችለናል። በዚህ ጊዜ ውስጥ ው ባለት ቀደም አንድ ሺህ ኪሎግራም የሚጠጋ የፕላስቲክ ቆሻሻ ማንሳት ተችሏል። በአብዛኛው የምንሰራውን ቶቶ ፓርክ ውስጥ ስለሆነ የምንንቀሳቀሰው ቶቶ ፓርክ ውስጥ ስለሆነ በሚታይ ሁኔታ የፓርኩ ተነሳል ና እየተሻሻለ እኛ ስለጸዳነው ብቻ ሳይሆን ያንን ማንሳት ኃላፊነታቸው መሆኑ የተገነዘቡ ሰዎች ያን ኃላፊነታቸው በአግባቡ እየተወጡ ኃላፊዎችም ይሄን እንዲሰራ እያስተባበሩ ለውጥ እየታየ ነው። በፕሎጊንግ እንቅስቃሴ በኩል ፍላጎቶች በየአካባቢው ብቅ ብቅ ማለት ጀምረዋል። አቶ ፍሬው ጥያቄዎችን ጨርሻለው። እንደው ያላነሳውት ወይ ማወቅ የሚገባኝ ነገር ወይ ማስተላለፍ የሚፈልጉት ነገር ካለ። ማስተላለፍ የምፈልገው ምንድን ነው፣ የፕላስቲክ ቆሻሻ ኖቱ ለመናገር በሆነ የእኛ ሀገር አሁን እየተሰራጨ ያለበት መንገድ አስፈሪ። አሁን ከዚ በምነጋገርበት ሰዓት ጋምቤላ ነው ያለው እና ጋምቤላ ከትናንት ምሽት ጀምሮ ፌስቡክ ላይ ለማጋራት ሞክሬያለሁኝ ፎቶግራፎች ቪዲዮ ክሊፖች ከከተማ ጋምቤላ ከተማ ውጭ አሁን ዛሬ ሄጅ የነበረ በመንገድ ዳር ተታዩ ቆሻሻ ከተማ አስተዳደሩ የራሱ ቆሻሻ መላ ያለው አይመስለኝም ዱንያ እየተደረገ ነው በየመንገድ ዳር የሚጣለው እና ይህን ይህን ስንመለከት ይህን ደግሞ ሳጋራቸው ሌሎች ሌሎች ሀገር ጥፎች አሉ የፌስቡክ ጓደኞች የሚነግሩኝ የራይ ችግር እኛም ጋር የሚሉትን እነዚህ ሁሉ ደማምረን ስንመለከት በፕላስቲክ ቆሻሻ መርዝ ዛሬ እንግዲህ በምግብ እንደምታውቁት በአየር በምንተነፍሰው አየር፣ በምንጠጣ ውሃ፣ በዚሁ ውስጥ በጣም ደቃቅ የፕላስቲክ ስሰዎች አካሎች እየተገኙ ነው እና እኛ ጋር በእንዲህ አይነት እንዝህላልነት ወዴት ልንሄድ እንችላለን የሚለው ነገር ያሳስበኛል እና መንግስት የፕላስቲክ አጠቃቀምን በተመለከተ ግልጽ ያለ አቋም ኖሮት እንግዲህ ስለ እንትን ብዙ ይወራል እና በዛ በኩል የሚያስፈልገውን ከመንግስት በኩል የፖሊሲ ውሳኔ መስጠት፣ ህብረተሰቡ ፕላስቲክን ወደ ቻለ መጠን መጠቀም ካላስፈልገው በስተቀር ባለመጠቀም፣ ሲጠቀም ደግሞ በአግባቡ ደጋግሞ አንዱን በመጠቀም ደግሞ አቅሞ ያላቸው ፎቶ ያላቸው ሳይቱ በማድረግ እንዲገለገሉ መልዕክት ማስተላለፍ ያለበብጋል። ምሽት መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ሲተላለፍ ነበር የቆየው። አብራችሁን ስለነበራችሁ እየመሰገርን በዚህ በጀመር ነው ሙዚቃ የምንሰናበታችሁ። ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ በቅንብሩ ነው ደናደሩ።